የማኅበራዊ መገናኛ ዘዴዎች ቅኝት። ኢትዮጵያ ውስጥ የስኳርና የዘይት አቅርቦት እጥረት መዲናይቱ አዲስ አበባን ጨምሮ በአንዳንድ አካባቢዎች የመከሰቱ ዜና በገናዋ ዜማም መነጋገሪያ ሆኖ ዘልቋል። በርካቶች የተከሰተውን እጥረት ወደ ቀልድና ምጸት ምንጭነት ቀይረውታል። የዛሬው የማኅበራዊ መገናኛ ዘዴዎች ቅኝት ዝግጅታችን ዋነኛ ትኩረት ነው። አብራችሁን ቆዩም የስኳርና የዘይት እጥረትን በተመለከተ ዋዜማ ሬዲዮ ዘለግ ያለ ጽሑፍ በተለያዩ የማኅበራዊ መገናኛ ዘዴዎች ለንባብ ካበቃ በኋላ ርዕሰ ጉዳዩ የበርካታ ሰዎች መነጋገሪያ ሆኗል። የአብዛኞቹ የማኅበራዊ መገናኛ ዘዴ ተጠቃሚዎች ጽሑፎች በምጸትና ቀልዶች የተሞሉ ናቸውም። የተወሰኑትን ለሬዲዮ አድማጮቻችን በሚመች መልኩ ይዘን ቀርበናል። ሲቲና ኑሪ በትዊተር የማኅበራዊ መገናኛ ገጾ ያቀረበችው ጽሑፍ አንድ ሰው ፍቅረኛውን ስጦታ ሊያበረክትላት ሲያማርጣት የሚያደርጉት ቃለ ምልልስን የያዘ ነው። የኔ ወድ ለልደትሽ ምልስጥሽ የስንብት ቀለማትን ሲል የወንድ ጓደኛ ጥያቄውን ያቀርባል። የሴት ጓደኛ አይ ስትል ትመልሳለች። በነገራችን ላይ የስንብት ቀለማት የአዳም ረታ ረዥም ልብወለድ መጽሐፍ ርዕስ ነው። ጓደኛ ጥያቄ ማቅረቡን ይቀጥላል። ያቺ የምትወጃትን ሽቶ አይ ነው። የጓደኛ ውትወታ አልተቋረጠም፣ ይቀጥላል። እሺ በቀደም ያየሻትን የኤችኤንዴም ቦርሳ እሷ፣ አይ አንድ ኪሎ ስኳር ስትል እቅጩን ትነግሯለች። ይህን የትዊተር ጽሁፍ ሲቲና ኑሪ በዚህ አይነት ስኳር የጥሎሽ ዝርዝር ውስጥ መግባቱ አይቀርም የሚል ርዕስ ሰጥቷለች። የብዙዎች መነጋገሪያ የሆነውን ርዕሰ ጉዳይ ዋዜማ ሬዲዮ በፌስቡክ እና በትዊተር ገጹ ዘለግ ባለ ጽሑፍ ያስነበበው አዲስ አበባ በስኳርና በዘይት ሰልፎች ተጨንቃለች በሚል ርዕስ ነው። በኢህአዴግ መንግስት ከፍተኛ ምዝበራና የህዝብ ሀብት ብክነት ተፈጽሞባቸዋል ተብለው ከሚገመቱ በርካታ ግዙፍ ፕሮጀክቶች ውስጥ የሰባቱ አዳዲስ የስኳር ፋብሪካዎች ቅድሚያ እንደሚይዙ በብዙዎች ዘንድ ይታመናል ሲል ዋዜማ አስነብቧል። ጋዜጠኛ ደረጀ ሀብተወልድ በፌስቡክ ገጹ ከስኳሩ መጥፋት በላይ ፈገግ የሚያሰኘው እነ ወይዘሮ ፋና በጤና ፕሮግራማቸው ከምግቦቻችሁና መጠጦቻችሁ ውስጥ ስኳርን አስወግዱ እያሉ ሲመክሩ መሰንበታቸው ነው ብሏል። በሌለ ስኳር ስኳር አትጠቀሙ የሚል መካሪ ምን ይባላል? ያለው ደረጄ ወይዘሮ ፋና አይጨነቁ እያለ ይቀጥላል እና አባይ ፀሐዬ የስኳር ፕሮጀክቶች ሚኒስትር ሆነው ተሹመውና በትንሹ እስከ አስር የሚደርሱ የስኳር ፋብሪካዎችን እንዲተክሉ መቶ ሚሊዮኖች ተመድቦላቸው በቆይታቸው አንድም ፋብሪካ ሳያስተክሉ በጀቱን ወይም ስኳሩን ልሰው ስለጨረሱት እንኳን በምግባችን በቡናችን ውስጥ የምንጨምረው ስኳር ስለሌለን አታስቡ በማለት የሙስና ተግባሩን አሳፋሪነት ገልጧል። በአዲስ አበባ በዱቄትና በዘይት ላይ የተወሰነ የአቅርቦት መዘግየት ተስተውሏል በሚል ርዕስ ዘለግ ያለ ሌላ መልእክት በድረገጽ ያወጣው ደግሞ ለመንግስት ቅርበት ያለው ፋና ብሮድካስቲንግ ነው። ፋና ለንባብ ያበቃው ጽሑፍ በአዲስ አበባ በሚገኙ የሸማች ኅብረት ሥራ ማኅበራት ሱቆች በዱቄትና በዘይት ላይ የተወሰነ አቅርቦት መዘግየት መስተዋሉን ገልጧል። ሆኖም በማኅበራዊ መገናኛ ዘዴዎች ለንባብ ከበቃው የዋዜማ ሬዲዮ በተቃራኒ ፋና በተደረገው ቅኝትም በጉለሌና በአራዳ ክፍለ ከተሞች አንዳንድ አካባቢዎች ተከስቶ የነበረው የስኳር እጥረት በሚፈለገው ደረጃ መቀረፉን መታዘብ ተችሏል ብሏል። ጋዜጠኛ ኢብራሂም ሻፊ የዋዜማን ጽሁፍ በከፊል ነቅሶ በፌስቡክና በትዊተር ገጹ አካፍሏል። ከድሬዳዋ እንደመጣ ለዋዜማ ሪፖርተር የገለጸውና በሙያው መምህር የሆነው አቶ የሸዋስ በሸጎሌ የሸማቾች ማህበር ከረዥምና እጅግ አታካሽ ሰልፍ በኋላ ስኳር ለመግዛት ቢሞክርም የቀበሌው ቋሚ ነዋሪ ካልሆንክ አይቻልም በሚል እንደተከለከለ ይናገራል። የታደሰ የቀበሌ መታወቂያ ወይም ከድሬዳዋ መሸኛ ይዘህ ካልመጣ ስኳር አንሸጥልህም ብለውኛል፣ ይላል። ሻይ አፍልቼ ለመጠጣት ኢትዮጵያዊ መሆኔ አይበቃም ወይ ብላቸውም ሊሰሙኝ ፈቃደኛ አልሆኑም ሲል በመገረም የደረሰበትን ያብራራል። ግርም ቢለኝ ነው ወዲህ ለውይይት ያመጣው ሲል ኢብራሂም ጽሁፉን አጠቃሏል። የስኳርና ዘይት ግብይት ችግር በሚል ርዕስ ላቀረብ ነው የሬዲዮ ዝግጅት በዶችቬሌ የአማርኛው ክፍል ፌስቡክ ገጽ ላይ የተሰጡ የተወሰኑ አስተያየቶችን አብረን እንመልከት። አህል አማሳል ስኳሩን የኢህአዴግ ባለሥልጣንና መሰሎቻቸው ይጠቀሙበት እንጂ ድሀ ማግኘት አይችልም ብሏል። ደምስ ካሴ ደግሞ እንደዚህ አይነት ስኳርና ዘይት አይተንም አናውቅም እኛ ጋር የሚመጣው ፍግ የመሰለ ስኳርና አተላየመሰለ ዘይት ነው ይሄም ጠፍቷል የሚል አስተያየት ሰጥቷል አካልና ጥላ የተባለ የፌስቡክ ተከታያችን ደግሞ ፋብሪካዎቻችን ለመሆኑ ስንት ናቸው እሺ ይሁን ግን በውሸት ተጠገበ ህዝብ እስከ መቼ ጥጋቡን ይችሏል በወር ለአንድ ቤተሰብ ሁለት ኪሎ ተመድቦ ከዚያም በላይ ቤት አልባው ህዝብ እንዳያገኝ ታግዶ ከዚያም በላይ ስኳር የሚገዛ ሁሉ ለስለላ ራሱን አጋልጦ መረጃውን በሙሉ ሰጥቶ ከዚያም በላይ ለመናገር ያሳፍራልና ልቶ የሚል አስተያየት አስፍሯል። የአዲስ ስታንዳርድ መጽሔት ዋና አዘጋጅ ጸዳለ ለማ በአዲስ አበባ ስኳርና ዘይት ለማግኘት ያለውን የሰልፉ ጣውረድ ትዊተር ገጿ ላይ በእንግሊዝኛ ባቀረበችው ጽሑፍ እንዲገልጧለች። ለመሰለፍ ትሰለፋለ፣ ከዚያም መታወቂያን ታሳይና ትመዘግባለ። እናም የምግብ ዘይትንና ስኳርን ለማግኘት ትሰለፋለ ስትል የሰልፉን አታካችነት አስነብባለች። በላይ አዱኛ በትዊተር ገጹ ቀጣዩን አጠር ያለ ጽሁፍ አቅርቧል። አባወራ እስኪ ቡና ስጪኝ። የቤት ሰራተኛ ስኳር የለም። አባወራ ምን ነው ፖለቲካውን ትተሽ በጨው ብትሰጪኝ። የዘይትና የስኳርን ነገር ሳሙኤል ተሾመ በፌስቡክ ባቀረበው አዝናኝ ጽሁፍ እናጠቃል። ስኳርና ዘይት በመታወቂያ ይላል፣ የሳሙኤል ጽሁፍ ርዕስ። ዛሬ ጠዋት ጨውብጤ ለመግዛት ሰፈራችን ወዳለው ሱቅ ሄጄ ነበር። እናም አንድ አሮጊት ሴትዮ ናቸው ሱቅ በራፍ ላይ ቆመው፣ ማነ ባለሱቅ እስቲ ሩብ ስኳር ወዲ በል ይሉታል። ባለሱቁም መታወቂያ ይዟል እማማ ይላቸዋል። ደሞ የምን መታወቂያ መጣብኝ አሉ ሴትዮዋ። ባለሱቁም አይ መንግስት፣ ያለ መታወቂያ እንዳትሸጡ ብሏል ይላቸዋል። ምን ቢሉ ጥሩ ነው እኔ ስኳር ሽጥልኝ እንጂ ፊልም አከራይ ነኝ ብያለው እንዴ። በሙስና ወንጀል የተጠረጠሩ የተባሉ የመንግስት አመራሮችን ጨምሮ 130 ግለሰቦች በቁጥጥር ስር መዋላቸውን የፌዴራል ፖሊስ ኮሚሽን ስለማስታወቁ በተለይ ለመንግስት ቅርበት ባላቸው የማህበራዊ መገናኛ አውታር ተጠቃሚዎች ዘንድ መነጋገሪያ ሆኗል። በፀረ ሽብር ህግ ምክንያት በወጣው አዋጅ የ18 ዓመት እስራት የተበየነበት ጋዜጠኛና አምደኛ እስክንድር ነጋ እንዲሁም የኦሮሞ ፌዴራሊስት ኮንግሬስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ ምስል በማህበራዊ መገናኛ አውታርም በስፋት ተዘዋውሯል። የአቶ በቀለ ገርባና የጋዜጠኛ እስክንድር ነጋ ምስል በግል የፌስቡክ ገጻቸው በጻፉት ጽሑፍ ለተከሰሱት የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ምስክርነት የፌዴራሉ ከፍተኛ ፍርድ ቤት እንደቀረቡ የተነሳ መሆኑ ተጠቅሷል። አቶ በቀለ ገርባ ሙሉ ለሙሉ ቢጫ ልብስ ያደረጉ ሲሆን፣ ጋዜጠኛ እስክንድር ሙሉ ጥቁር ልብስ ለብሶ ታይቷል። አድማጮች በዋናነት በኢትዮጵያ የተለያዩ አካባቢዎች ስለተከሰተው የስኳርና የዘይት እጥረት ያወሳው የማህበራዊ መገናኛ ዘዴዎች ቅኝት የተሰኘው ዝግጅታችን በዚሁ ይጠናቀቃል። ማንተጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።